ከኦሮሚያ የተፈናቀሉ የአማራ ተወላጆች አቤቱታ። ከኦሮሚያ ክልል ቄሌም ወለጋ ዞን ከስምንት ወራት በፊት እንደተፈናቀሉ የሚናገሩ የአማራ ክልል ተወላጆች ከሁለቱም ክልሎች መፍትሄ ማጣታቸውን ተናገሩ። በስልክ ያነጋገርናቸውና በአሁኑ ሰዓት በአማራ ክልል በቆቦ ከተማ እንደሚገኙ የገለጹልን የተለያዩ ነዋሪዎች እንደሚሉት ከ33 ዓመታት በፊት በ1977 ዓ ም በደርግ የስልጣን ዘመን ከተከሰተው አስከፊ ረሃብ ለማምለጥ መንግስት በወቅቱ ወለጋ እየተባለ በሚጠራው አካባቢ አሁን በቄለም ወለጋ ዞን ደንቢዶሎ ከተማ ጫንቃ አለም ተፈሪ መቻራ ጨቆርሳ ሀዋ ገላም በተባሉ ያሉ ከተማና ወረዳዎች እንዲሰፍሩ መደረጋቸውን ነው። በዚህ ጊዜ ውስጥም ከአካባቢው የኦሮሞ ማህበረሰብ ጋራ ደስታና ሐዘን ተጋርተው ንብረት አፍርተው ኑሮም መስርተው ሲኖሩ እንደነበረ ነው። ነገር ግን በጥቅምት 16 2012 ዓ.ም በድንገት በተፈጠረ ግጭት የአንዳንዶቹ ቤታቸው ተቃጥሎ አንዳንዶቹ ደግሞ ቃጥሎ ወደ እነሱ እንዳይደርስ በፍርሃት አካባቢውን ለቀው መውጣታቸውንና በአሁኑ ሰዓትም በአማራ ክልል ውስጥ መጠለያ አጥተው በችግር ላይ መሆናቸውን ይናገራሉ ከደ ቢዶሎ ዙሪያ ተፈናቅለው ሰሜን ቆቦ ወረዳ ውስጥ መሆናቸውን የሚናገሩት አቶ መሰለ ዝናቤን የተፈናቀሉበትን ምክንያት ጠይቂያቸው ነበር። አንዴ በቃ ጨፍሮ ተነሳብን። ሕዝቡን ቤቱን በማቃጠልና በማለት ሕጻናትን በትምህርት ቤት በመደብደብ እና ቤት መኖሪያ ቤታችንና በማሳደድ ከወንዝ ደግሞ ውሃ ሴቶች ቀድተው እንዳይጠጡ በመከልከል በተለያዩ ነገሮች ነው። በቃ በዚህ ነው ያባረሩን እና ብዙ ግፍ ደርሷን በሴቶች እና በህጻናት በአቅመደካሞች፣ ከዛ እ እየሸሸ ነው ወጣል። ይሄ የሆነው ጥቅምት ስንት ነው የጀመረው? መስከረም አስራ ስድስት ነው፣ ግን ጥቅምት ላይ ነው ዝሆ ተነስቶ እየሸሸ ጫካ ለጫካ እየሸሸ በየትውልድ ቦታው የተመለሰው ማለት ነው። የሄደው ግን በሰባ ሰባት በ- መንግስቱ ያለማርያም ዘመን ደዛታን ነው ሄደ እና ስተጋ የሚባል ቦታ ነው። በዚያ ተሰርትጎ የነበረ ህዝብ ነው፣ በቃ ውጡ፣ ሀገራችን ልቀቁልን፣ ይሄ የኦሮሞ መሬት ነው በማለት ማለት ነው። እዚህ መልኩ ነው ያባረሩት። ያ ነገር አይደለም አሁንም እንደቀጠለ ነው። እዛ ከዚህ በፊት ይሄ ነገር ተከስቶ ያውቃል። ሁለት ሺህ ስድስት ጀምሮ ነው እንደውም ኩንኩሽታውማ ቆይተዋል። ከዛ በፊትም ነው በዘጠና ስድስት ጀምሮ ነው ሁለት ሺህ ስድስት ጀምሮ እስካሁንም በሀይለኛ እየጠነከረ ነው የመጣ እና የህግ አካል የተባለ ደግሞ በዛ ውስጥ በዛ ዙሪያ ማለት ነው አንዳችን ሄደን ስናመለክት የክልሉ ፖሊስ అయితే మ్యాడమ్ ወደ ሀገራችሁ ይሄዱ። ምን ታዲያ ባህር ዳር ያሉና ግቡ ምን እናንተ ተቸገር ነው ይላሉ። አቶ መሰለ ከተፈናቀሉበት ጊዜ ጀምሮ የሚያስጠጋቸው ፍለጋ በመንከራተት ላይ እንደሆኑ ገልጸው በድንገት ቤት አልባ ሆነን ቀርተናል ይላሉ። ከዛው አካባቢ ከሀዋ ገላን ወረዳ መፈናቀላቸውን የሚናገሩት ቆቦ ውስጥ እንደሚገኙ የገለጹልን አቶ በቀለ አባተ በበኩላቸው በደረሰባቸው ችግር ማዘናቸውን ገልጸው አሳሳቢው ጉዳይ ከዚህ በኋላ ያለው ነው ይላሉ። ዞሮ ዞሮ የበላይ ችግር ነው ችግር ነው። የህብረተሰቡ ብቻም ሳይሆን በተቀመጠው መሰረት ያው በክልል ስለተባለ ድሮ ሳይነብቁ ነው እንግዲህ የሰባሰባት የተሰፈረው እና አሁን ደግሞ ሰው ይበዘት ውጡ ልነ ነው አጠቃላይ ከዚያም ከዚህም ሳንሆን እኛ ውሃ ላይ ብንሆንም አሁን በጣም የሚያሳስበን ጉዳይ ከኋላ ላሉ ሰው ነው፣ ህይወታቸውን ላላዳኑት ማለት ነው። በአሁኑ ሰዓት ቄለም ወለጋ ዞን ውስጥ እንደሆኑ የሚናገሩት አንድ የአካባቢው ነዋሪ የመፈናቀሉ ስጋት አሁንም አለ ይላሉ። እርግጥ ስሜ ባይጠቀስም አካባቢውንም ብዙም ሰው ለነገር ላይ ችግሩ ስለሚያሰጋል። እኛ ከአማራ ክልል መጠናናት ብ ሰዎች ነን። በተሰጋ ጣቢያ ውስጥ የምንኖር ነንና ብዙ ነገሮች ብዙ ችግሮች አለፉብን። እስካሁን በችግራችን ዙሪያ ላይ ይሄ ነው ተብሎ የተጠየቅነበት ምክንያትም የለን። ጉዳዩ ምን ችግርም እንደሆነ አልገባንም። አሁንም ራሱ ባለፈው ምክንያት በመያዝ የሆነ ግለሰብ ቢሞት በዚያ ምክንያት አሁን ብዙ ቤቶች እየተቃጠሉ ነው ያሉት አሁን ሀያ አንድ በሚባል ሰፈራ ጣቢያ ላይ። ስለዚህ አሁንም ቃጠሎም ወደ እኛ ድረስ እየተረማመደ ስለሆነ ያው የእኛ ችግሩ በጣም ተስፋ ቆርጠን የምንቀመጥ ነ ልጆች ለማውጣት ቦታ ያጣን ሰዎች ነን። በዚህ ችግሩ በጣም ተስፋፍቶብናል። ነዋሪዎቹ የሚሉት በባለስልጣናት በወረዳ ኃላፊዎችና እና በሌሎች ፖለቲካ በሚመለከታቸው አካላት መካከል የሚፈጠር ችግር በቀጥታ እኛ ደሃዎቹ ላይ ያርፋል ነው። ሰርተን ልጆቻችንን ማሳደግ አልቻልንም ይላሉ። ደንቢ ዶሎ እንደነበሩና ከተፈናቀሉ ስምንት ወራት ማስቆጠራቸውን የሚናገሩት በአሁኑ ሰዓት ወሎ ውስጥ እንደሚገኙ የገለጹት አቶ አሰፋ ይማም በወቅቱ የተከሰተው የማፈናቀል ችግር ከፍተኛ እንደነበረም ያስታውሳል። ይፈውሳሉ ። ለዚህ ደግሞ የአካባቢው ማህበረሰብ ብቻ ተጠያቂ ሊሆን አይገባም ይላሉ። በአንዳንድ ባለማወቅ አሁን ኦሮሞ ዜና ያደረገ ምናምን የሚል ሰው ሊኖር ይችላል፣ ግን ኦሮሞ ላይ ምንም የሚያደረገው ነገር የለም። የኦሮሞ ሕዝብ ከማንም በላይ እንግዳ ተቀባይና ኮን ያጋጅ ሕዝብ ነው። እኛም የጎዳን የባለስልጣን ችግር ነው እና በተለይ በሰዓቱ ላይ የነበሩት ባለስልጣኖች ቅስቀሳ ያነ ነው። ህዝቡን ይህን ለረጅም አመታት በአንድ ላይ የነበረ የተዛመደ የተጋባ ብሔር ብሔረሰብ በአንድ ላይ የነበረውን በትንሽ ደቂቃ አፍራሽ ቡድን አፎቶ ያረፉት የነገሩት በወቅቱ ላይ ያሉ ባለስልጣናቸው እና በዛ ስበብ ኛ ቤቶቻችን ይዞ ቦታ ነው። አሁን ባሉ በጣም ችግር ውስጥ ናቸው። አሁን ያሉት ያሉ ወደ ሀገራችሁ ሂዱ የሚለውን ዘመቻ የከፈቱት የተወሰኑ ሀይሎች ከድርጊታቸው እንዳይታቀቡ የክልሉ ፖሊስም ሆነ አድማ በታኝ አሊያም የጸጥታ አካላት ያደረጉት መከላከልም ያሉትም ነገር የለም ይላሉ አቶ አሰፋ። ድርጊቱን በአካባቢው ማህበረሰብ የተፈጸመ እንዲመስል አድርጎታልም ይላሉ። የኦሮሞ እንዳጥፊ ነገር ነው የታየው። ለምን ብትይ ሌሎቹ በሰሩ ስራ ሆሆ ብሎ የማውቅ ዱርዬ እያጠፋ ነው ያለው። ያን ዱርዬ ግን የኦሮሞን ስም እያጠፋ ነው። ምን አለ

ምንም የማያውቁ ዱርኞች ጥሩ ስምና ጥሩ ዝና የነበረውን ሕዝብ በዚህ በመረባ ነገር ለውሶ ወደ ተለያየ ነገር እንደ ሀገራችን ፐርሚስ ውስጥ ማስገባቱ ብቻ ነው የሚቆጨ ሌላ ነገር አይደለም። እኔ ንብረት ነው ቢቀሩ ይመጣ ምንም እንትን የለውም በተሰቢ ጊዜ ወደት ያለ ግን ለሌላው ሰው እዛ ለሚኖረው በጣም የሚያሳዝነኝ ያበያ ብቻ ነው ገባይ። ተፈናቃዮቹ ዘመድ ወዳለበት አካባቢና ወደ ተወለዱበት ስፍራ መመለሳቸውን ገልጸው ባገኙበት መንገድ ላይ ተጠግተው ያለ ምንም መፍትሄ የሚንገላቱ እንዳሉ ይናገራሉ። የቆቦ ከተማ አስተዳደር ጽህፈት ቤት ኃላፊ አቶ አስረስ ባዩ በበኩላቸው በኦሮሚያ ክልል እየተፈናቀሉ ወደ ከተማው የሚመጡ ሰዎች ቁጥር እየጨመረ መምጣቱን ይገልጻሉ። በብዛት ቁጥራቸው የዙሪያውም የከተማ አስተዳደሩም ስለሆኑ በቁጥር ደረጃ አሁንም ከጊዜ ወደ ጊዜ እየጨመረ ስለሚመጣ። በውል ነው ብሎ መናገር የምንችልበት አጋጣሚ የለምና ከጊዜ ወደ ጊዜ እየጨመረ ነው። ይህ በሁለቱም ወረዳ ስለሚመዘገቡ እዚህ የሚመጡት እዚህ ይመዘገባሉ። በዙሪያው ደግሞ ለገዛዝና ለአስተዳደር እንድመች ራያ ቆቡ የሚባል ወረዳ ለሁለት ተከፍሏል። ከተማ አስተዳደሩን አምስት ቀበሌዎች አሉት፣ በዙሪያው ደግሞ አርባ ሰባት ቀበሌዎች አሉት። ደግሞ ሌላ ወረዳ አለ። በዚህ ውስጥ ያሉ ሰዎች ናቸው ሌሎቹ። ተፈናቃዮቹን ሙሉ ለሙሉ መደገፍ ባይቻልም ከሌሎች ጋራ በመቀናጀት እየሰሩ መሆኑን ይናገራሉ። እኛ ጋር የሚሰጠው ድጋፍ አሁን አጠቃላይ ያለውን ነገር በምግብ ዋስትና አማካኝነት መንግስት የሚደግፋቸውን የእህል እርዳታ፣ የብርድ ልብስና አንዳንድ ድችን እየረዳ ነው። ከዚህ በተጨማሪ ደግሞ የገንዘብ እርዳታ ከማህበረሰቡ በማሰባሰብ ማህበረሰቡ የራሱ ኮሚቴ አዋቅሮ በከተማ አስተዳደሩ የራሱ ኮሚቴ አዋቅሮ ከተማ አስተዳደራችን አመራሩ የመጀመሪያ ራሱን የምንባርቀደም አድርጎ ከዚያ በማስቀጠል ደግሞ በከተማ አስተዳደሩ ያሉትን የማህበረሰብ ክፍል እንዲሳተፉበት ወጣቶች፣ ታዋቂ ግለሰቦችና ራሳቸውም ከተፈናቃዮች ወገኖችም ኮሚቴ የተዋቀረ ይህን አዋቅረን የገንዘብ ማሰባሰብ ስራ እየሰራ ነው። በጉዳዩ ላይ የኦሮሚያ ክልል መንግስት የኮሚኒኬሽን ጉዳዮች ኃላፊ ዶክተር ነገሪ ሌንጮን ለማግኘት የእጅ ስልካቸው ላይ ተደጋጋሚ ሙከራ አድርገን ነበር፣ አይመልስም። የአማራ ክልልም የኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ አቶ ንጉሱ ጥላሁንን ለማግኘት ተመሳሳይ ሙከራ አድርጌ ነበር፣ ስልካቸው ስለማይመለስ አልተሳካም። በሌላ በኩል የአማራ ክልል አደጋና መከላከል ምግብ ዋስትና ማስተባበሪያ ጽህፈት ቤት ኃላፊና ምክትል ኃላፊ አቶ አማረ ክንዴ ጋር ተደጋጋሚ የስልክ ሙከራ አድርገናል። የእሳቸውም ስልክ አይመልስም። በሌላ በኩል አማራ ብዙኃን መገናኛ ድርጅት በሰጡት መግለጫ እስካሁን ከ1400 በላይ የሚሆኑ የቤተሰብ አባላት መፈናቀላቸውን አረጋግጠዋል። በሀዋ ገላን የሚገኙ አንድ ተስፋ ሀቃ የተባሉ ነዋሪ እርሳቸው ከሚኖሩበት አካባቢ የተፈናቀሉ የአማራ ተወላጆች እንደሌሉ ገልጸው ከሌላ አካባቢ የተፈናቀሉ መኖራቸውን መስማታቸውን ይናገራሉ። ግን ከሌላ ቦታ የተፈናቀሉት ደግሞ በያንዳንድ የመንግስት ካድሬዎች ህዝቡን እያጋች ነው መሰለኝ። በኦሮሞና በአማራ መካከል የሚደረገው ማንኛውም ችግር እኮ በመንግስት የመጣ እንጂ በኦሮሞና በአማራ መካከል የሚደረግ ግጭት አይደለም። በእያንዳንዱ ህዝብ ተፈናኝ የዱሮ ታሪክ አለው። ስለዚህ በእኛ በኩል በኦሮሞም በአማራም በኩል ምንም ችግር የለውም። ግን በመንግስት ካድሬዎች አንዳንድ ጊዜ ችግር ሊፈጠር ይችላል። ይሄ ደግሞ እነሱ በጣም ጊዜያቸውን ለማራዘም ህዝቡን እያጋጩ ነው መሰለኝ። አላዛ ምንም በህብረተሰቡ መካከል ምንም ችግር የለም። በአሁኑ ሰዓት የአማራ ክልል ባህር ዳር ከተማን ጨምሮ በተለያዩ ከተሞች ውስጥ ከኦሮሚያ ክልል የተለያዩ ቦታዎችና አካባቢዎች እንዲሁም ከቤንሻንጉል ጉምዝ የተፈናቀሉ የአማራ ተወላጆች የመልሶ መቋቋም ጥያቄን እያቀረቡ መሆኑን ስንዘግብ መቆየታችን ይታወሳል። በሌላ በኩል ከአማራ ክልል የተፈናቀሉ የትግራይ ተወላጆችን በተመለከተም ዘገባ ማቅረባችን ይታወሳል። ከሶማሌ ክልል የተለያዩ ቦታዎችም የተፈናቀሉ አንድ ሚሊዮን የኦሮሞ ተወላጆች በተለያዩ መጠለያ ጣቢያዎች ውስጥ በችግር ላይ እንደሚገኙ ያነጋገርናቸውን ተፈናቃዮች ጠቅሰን መዘገባችንም አይዘነጋም። በአጠቃላይ መፈናቀልን በተመለከተ የኦሮሞ ፌዴራሊስት ኮንግረስ ሊቀመንበር ዶክተር መረራ ጉዲና ና በባህር ዳር ዩኒቨርሲቲ የማኔጅመንት ትምህርት ክፍል መምህር የቢዝነስ ና የኢኮኖሚክስ ኮሌጅ ዲን የሆኑትን ና ከዚሁ በአማራ ክልል ከነበረ መፈናቀል ጋር ከሚመለከታቸው አካላት ጋር ኮሚቴ ሆነው ሲሰሩ የነበሩትን ረዳት ፕሮፌሰር አቶ ጌትነት አለማውን አነጋግሬ ያጠናቀርኩትን የክፍል ሁለት ዘገባ በነገው ምሽት መለስበታለሁ። ለአሜሪካ ድምፅ ጽዮን ግርማ ዋሽንግተን ዲሲ።